ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯ ልክ እንደ ታክሲዋ እንደ አውቶቡሷ ሙሉ ነው። ከመስታወት አረጋው ጋር አብረናችሁ እንጓዛለን እንደምናመሻችሁ ጋቢና በሚቀጥሉት ሁለት ሳምንታት በአሜሪካ አራት ግዛቶች ያደርጋል እያደረገም ነው። ቀዳሚው አትላንታ ነበር። በትላንትናው እለት የጀመርነው ተከታታይ ክፍል ይቀርባል። በትምህርትና እውቀት ሽግግር ዙሪያ በዚያ የሚኖሩ ኢትዮጵያውያንን እናወያያለን። ቻይናዎች በጣም ሰክሰስ ሁላቸው። ዚያገ አበሻው አበሻው ትልቅ ደረጃ ላይ የደረሰ ሰው አለ። ስለዚህ እኔ ከነዛ መሀል ሆናለሁ ልጆች የሚሆናሉ እኔ ትልቅ ደረጃ ላይ ደርሳለሁ ብሎ ራስ ላይ በጣም ኮንፊደንስ ያስፈልጋል። ስለምግብ፣ ስለሚኖሩበት ቦታ በጣም ቤዚክ ቤዚክ ስለሆነ ነገር ነው ሰው መጨነቅ የሚፈልግ የሚጀምረው ማለት ነው። ያንን ካሟላ በኋላ ነው ወደ ትምህርት ይባሉ ነገር መምጣት የሚጀ በፌስቡክ አት ቪኦያ አማሃሪክ ላይ ተሳትፎ አስተያየቶቻችሁን ስጡ፣ ጥያቄዎቻችሁንም እንድታቀርቡ እንጋብዛችኋለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ በድጋሚ አጠር ያሉ ዜናዎችን ይዘንላችሁ ተመልሰናል። የዩናይትድ ስቴትስ ፕሬዝዳንት ሀገራቸውን ከማንም በፊት እንደሚያስቀድሙ ሚስተር ዶናልድ ትራምፕ በድጋሚ አረጋገጡ። ፕሬዝዳንት ትራምፕ ለተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ዛሬ ባደረጉት ንግግር በሰሜን ኮሪያ፣ በኢራን፣ በኩባ፣ በቬንዙዌላ ላይ የበረቱ የማስጠንቀቂያ ቃላትን ሰንዝረዋል። የሰሜን ኮሪያን ፕሬዚዳንት በስማቸው ሳይሆን ሮኬት ማን፣ የሮኬቱ ሰውዬ ብለው የጠሩት ትራምፕ ለሀገራቸው ደህንነት አስፈላጊ ከሆነ ሰሜን ኮሪያን ሙሉ በሙሉ ሊደመስሱ እንደሚችሉ ዝተዋል። እስላማዊ መንግስት ቡድን ሀገራችንንም መላውንም ዓለም ለመበጣጠስ መፍቀድ ስለማንችል ልናቆመው ይገባል ብለዋል። የተባበሩት መንግስታት ድርጅትን በአንዳንድ ተግባሮቿ ሞግሰው ሙሉ አቅሙን ግን ማንቀሳቀስ አለመቻሉን በመግለጽ ወቅሰዋል። አፍሪካን በሚመለከትም ፕሬዚዳንት እየተሰሩ ያሉትን በጎ ተግባራት አድንቀው ሀገራቸው በድጋፏ እንደማትለይ ቃል ገብተዋል። የተባበሩት መንግስታትና የአፍሪካ ህብረት አፍሪካ ውስጥ የሚከሰቱ ግጭቶችን ለማረጋጋት እጅግ ከፍተኛ ግምት የሚሰጣቸው ሰላም የማስከበር ተልዕኮዎችን መርተዋል። ደቡብ ሱዳን፣ ሶማሊያ፣ ሰሜን ናይጄሪያ፣ የመን ውስጥ ቸነፈር እንዳይፈጠር መከላከልን ጨምሮ ዩናይትድ ስቴትስ ለሰብአዊ ድጋፍ በምትሰጠው እርዳታ በዓለም መሪነቷ ትቀጥላለች። ወደ ሁለተኛው ዜናችን ስናመራ የትራምፕ አስተዳደር ለደቡብ ሱዳን ዜጎች በጊዜያዊ መልክ በዩናይትድ ስቴትስ የመቆየት ፈቃዳቸው እንዲራዘም ወስኗል። ለሱዳን ተወላጆች የሚሰጠው ፈቃድ ግን በመጪው ዓመት ያበቃል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር በሱዳን ያለው ሁኔታ በመጠኑ ስለተሻሻለ ለዛች ሀገር ዜጎች ጊዜያዊ መጠለያ መስጠት አስፈላጊ አይደለም ሲል ትላንት አስታውቋል። የዩናይትድ ስቴትስ መንግስት በሰላም ወደ ሀገራቸው ለመመለስ ለማይችሉት ወደ ሀገራቸው ልትረዳቸው ለማትችለው ዜጎች በጊዜያዊ መልክ የመኖሪያ ፈቃድ እንዲያገኙ ያደርጋል። ለሱዳናውያን የሚሰጠው መኖሪያ ፈቃድ እንደ አውሮፓውያን አቆጣጠር በመጪው ህዳር ሁለት ቀን ወር ሊያበቃ ነበር። ይሁንና ለአንድ አመት ብቻ ተራዝሟል። በስተ መጨረሻም ዶሚኒካ የተባለችው የካሪቢያን ደሴት ማሪያ በሚል ቅጽል ስም የተጠራው ሀሪኬን ማለትም ብርቱ ዝናብ የተቀላቀለበት ከባድ አውሎ ንፋስ ክፉኛ ተጎድታለች። በደረጃ አምስት የተፈረጀው ሀሪኬን ማሪያ ወደ ቨርጂን አይላንድስ ደሴቶችና ወደ ፖርቶሪኮም እያመራ ይገኛል። ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና በመንገድ ዛሬ ክፍል ሁለት ይቀጥላል። የአሜሪካ ድምፅ በተለያዩ የዩናይትድ ስቴትስ ግዛቶች በመዘዋወር የኢትዮጵያውያንን ኑሮና በቀጥታ የሚመለከቷቸውን ጉዳዮች አስመልክቶ ውይይት ያደርጋል ጽዮን ግርማ በአትላንታ የሚኖሩት ጋር ያደረገችው ውይይት ተከታይ ክፍል ነው። ዛሬ የሚቀርበው በጋቢና በመንገድ ውይይት ከአገር ውስጥ የሚወጡት ሰዎች በሁለት ምክንያት ነው ተመልሰው ወደ አገር ውስጥ የማይሄዱት። አሁን ስለወጡት ሰዎች ስናስብ እንዴት አርጎ የትምህርት እድል ማግኘት ይቻላል? ውስጥ ሀገር ያሉት ወጣቶች እንዴት ትምህርታቸውን መቀጠል ይችላሉ? ቅድም እዛ ጋር ታዬ ነው ያልከኝ፣ ስምናደር እሱ ያነሳው አንድ ነጥብ አለ። አስር በመቶ የሚሆኑት አይሆንም ውጤታማ የሚሆኑ ከስራው ነው የሚቀሩት ብሏል። እና እስቲ እንዴት ነው በትምህርት ራስን መቀየር የሚቻለው ወደሚለው ነጥብ ስንመጣ እስተምራ ልጋ ብዛት እዚጋ የራሷ አለ እንዴት እዚህ ደረጃ ደረሽ? እንዴት ተምረሽ እዚህ ቁም ነገር ላይ ትበቂ ቻልሽ የሚለውን አጠር አድርገሽ የራስሽልም ንገሪልና ለሌሎች ሰዎች። መጀመሪያ ልጋብዛት ስደውል እንደው በጣም ደስ ይለኛል ይህን ድል በማግኘት ምክንያቱም የህግ ክርክር ላቀርብ ሲሄድ የማገኛቸው ኢትዮጵያውያኖች እንዴት እዚህ ደረሽ እያሉ ጠይቁኝ ነበርና ይህንን ባካፍላቸው ደስ ይለኛል ብላለች። እስቲ ወደ እሷ ልሄድ ና የእሷን እንስማ። እሺ፣ አመሰግናለሁ ጽዮን። እንግዲህ በራሴ ኤክስፔሪንስ ላይ የምናገረው ማለት ነው አንድ ወጣት አሜሪካ ላይ ሰክሰስፉል ለመሆን ሶስት ነገሮች አሉ ብዬ አስባለሁኝ። አንደኛው የቤተሰብ ድጋፍ፣ ሁለተኛ የትምህርት ቤት ተሳትፎ፣ ሶስተኛ ደግሞ የሃይማኖት ወይም የመንፈሳዊ አቋሞች ላይ መሳተፍ። ሶስቱ ነገሮች አንድ ላይ በህብረት አንድ ወጣትን በጣም ሰክሰስፉል ሊያደርጉ ይችላሉ ብዬ የማስባቸው ነገሮች ናቸው ወደ ቤተሰብ ድጋፍ ስንሄድ ቤተሰብ ያው የምንበላውን የምንጠጣውን ያሟላል፣ ቤትምት ዕቃ ያሟላል። ያ ያለ ነገር ነው። ከዛ በተረፈ ደግሞ የመጀመሪያ መሰረታዊ ነው ብዬ የማስበው ነገር ምንድን ነው የትምህርትን የእውቀትን የማንበብን እውቀት የመቅሰምን ፍቅር ውስጣችን ማሳደር ያለበት ቤተሰብ ነው። ያንን ደግሞ ማድረግ ያለበት ኤርሊ ኤጅ ላይ ነው። በኋላ ልክ ሀይ ስኩል ሲገባ ኮሌጅ መሄድ አለብን ትምህርት መውደድ አለብን ብሎ መዋገት ፍሬ ላይ እንችላለን እና በልጅነት በተቻለ መጠን ያው በህፃንነት ማንበብን መውደድ፣ ከዛም በላይ ደግሞ እውቀትን ማግኘትን መውደድ እንዲኖር ማድረግ ልጅ ላይ በጣም ጥሩ ነው። ከዛ ውጭ ደግሞ ልጅ ትምህርት ቤት ሄዶ ተመለሰ ብቻ የሚለውን ሳይሆን ሞር ኢን ዴፕት የሆነ ክትትል ማድረግ ላይ አስተማሪዎቹን መተዋወቅ ትምህርት ቤት ምንድን ነው የሚያደርገው ምን ሲያደርግ ነው የሚውለው ጓደኞችን ማወቅ ያን አይነት ነገር ከቤተሰብ የሚያስፈልግ ድጋፍ ነው ብዬ ያስፈልጋል እላለሁኝ ግን ያን ድጋፍ ስንሰጥ ደግሞ በጭቅጭቅ ወይም በንትርክ አይነት መንገድ ሳይሆን ተስፋ የሚሰጥ መንገድ የደከመውን ነገር በማበረታታት ጥሩ የሆነውን ደግሞ ጎበዝ በማለት በማበረታታት ውይይቱ ጊዜ ከልጆች ጋር ማድረግ ያስፈልጋል። ስለዚህ ቤተሰብ በእነዚ አይነት መንገድ ልጆችን ለሰክሰስ ሊያዘጋጅ ይችላል ማለት ነው። ሁለተኛ ደግሞ ያልኩት የትምህርት ቤት ተሳትፎ ነው። ክላስ አስተማሪ፣ በተለይ አስተማሪ ጋር ያለ ግንኙነትን ማጥበቅ። ለክላስ በተወሰናችው አንድ ሰዓት ውስጥ ብቻ አይደለም አስተማሪ ማግኘት የሚያስፈልገው፣ ከክላስ በኋላ ቱተሪንግ መውሰድ። ቱተሪንግ ማለት የሰነድ ተማሪ ምልክት አይደለም፣ ጎበዝ የሆነ ተማሪ ቱተሪን በማግኘት ከአስተማሪ ጋር ያለው ግንኙነት ያጠቃል። ያ ደግሞ የሚጠቅመው መቼ ነው? እዚህ ሀገር ብዙ አፖርቹኒቲዎች አሉ፣ ስኮላርሽፕ አለ፣ የስራ የኢንተርንሽፕ አፖርቹኒቲዎች አሉና አስተማሪ ሁልጊዜ ጊዜ የሚያስታውሰው ከሌሎች ለየት ብሎ ራሱን ያቀረበን ተማሪ እና ከተሰጠው አሳይነት ውጭ የተለየ የትምህርት ፍቅር የሚያሳይ ልጅ የተለየ አፖርቹኒቲዎች ይሰጣል አስተማሪ ለልጁ ለተማሪው ማለት ነው። ሌላ ደግሞ ማንበብ ማንበብ ልክ ቦታ መፍ ያላት ወይ ዳይጀስት ላይ ነው። ሰውነታችን ለጤንነት ወይም ደግሞ ጠንካራ ለመሆን ስፖርት እንደሚያስፈልገው ጭንቅላታችን ደግሞ መጽሐፍ ማንበብ ጭንቅላታችንን ትሬንድ የሚያደርግ ጠንካራ የሚያደርግ ነገር ነው እና ብዙ መጽሐፍ ማንበብ ጥሩ ነው እላለሁኝ። ኤክስትራ ከሪኩላር ነገሮችን ውስጥም ልጆች ኢንቮልቭ ቢያደርጉ በጣም ትልቅ ነገር ነው እዚህ ሀገር ምክንያቱም በኋላ ላይ ሬዙሜ ሬዚሜ ማዘጋጀት ሲኖር እስከ መፈለግ ሲኖር እዛ ሰዓት ላይ ለመፍጠር ከመቸኮ ኤክስትራ ከሪኩላር አክቲቪቲዎችን ቀድሞ ወይ በስፖርት ይሁን፣ በጽሁፍ በሙዚቃ በአርት ራስን ማለት ነው የመጨረሻው ነገር ሳሉ ሳግን ከሰዓቱ በተጨማሪ፣ ግን ኮሌጅ ገብቶ አንድ ሰው ከስራ ጋር ዩኒቨርሲቲ ገብቶ ትምህርቱን ጨርሶ ወይም ደግሞ ተምሮ የመጣ የሆነና ወደ ተሻለ ነገር የሚያሻግረው መንገዶች ካሉ እሱ ላይ ደግሞ ትንሽ ብት ወደዛ የት ነበር ምንድን ነው መሰረታዊ ነገሮች መጀመሪያ አለባቸው መኖር አለባቸው። እነዚህ ኤክስትራከሪኩላር አክቲቪቲ ውስጥ ራስን ማስገባት፣ ከአስተማሪ ጋር ቅርበት መፍጠር እና ከቤተሰብም ደግሞ ድጋፍ አግኝቶ ጠንካራ ቤዝ ብሎ ማደግ በኋላ ላይ ልክ ኮሌጅ ግራጅዌት ስታደረጊ ስራ ማግኘት ስትፈልጊ፣ ሬኮመንዴሽን ስትፈልጊ፣ ያስተማር ያለ አክቲቪቲ መጽሐፍ ሲኖርብሽ፣ ወይም ኢንተርቪው ላይ ሄደሽ ምን ታደረጋለሽ? ምን አይነት ሰውነሽ? ከበሽ ጠየቂ፣ ከሬዝሜሽ ውጭ እንደዚህ አይነት ነገሮች አይሳትፋል ነው ብሎ ራስን ከሌላ ካንዲዴት ለይቶ ማሳየት ይቻላል ማለት ነው። ሌላ ደግሞ መናገር የምፈልገው አሁን እንዳልኩ ሜይ ቢ ልጅ ሆኖ ያመጣልን ኮሌጅ ወጣት ሆኖ ወይም ከሃይስኩል ግራጅዌት አርጎ የመጣ ሰው አንደኛ መሆን ያለበት ብዬ የማስበው ነገር ምንድን ነው? አላማ ማወቅ ያስፈልጋ። ትምህርቴ አሜሪካን አገር ስመጣ አላማዬ ምንድን ነው? አንዳንድ ሰው ሰርቶ ኢትዮጵያ ቤተሰብ ሰብ የሚደርጉም ሰው አለ። ቤተሰብ የሚረዳ ሰው አለ። ወይ ደግሞ ልጆቹን ይዘው እዚህ መጥቶ እኔ ሳክሪፋይስ አደርጋለሁ ልጆቼ ራስ አስተምራለሁ የሚልም ሰው አለ። ነገር ግን እኔ ለመማር ነው ብዬ የመጣሁት ያለ ሰው ግን ድለ ያለ ማድረግ ብዙ ጊዜ ሰዎች ለአንድ መሰራለሁ ለታ መሰራለሁ ከዛ እንደዚህ ሲል ሁለት ሶስት አራት አመት ይሄዳል። ከዛ በኋላ ወይም ያኔ ጀምር ነው ርኮ ይህ ባችለር ይዤ ነበረ ሚልነት ይመጣል። ስለዚህ አላማን አውቆ ስራን ወደ ጎና አርጎ ምክንያቱም እዚህ ሀገር ስኮላርሺፕ አለ። ስኮላርሺፕ ከሌለ ፋይናንሻል ሄዳለ በአቅም፣ እሱ ከሌለ ደግሞ በሎንም ተበድሮ መማር ይቻላል ስለዚህ ትምህርት የሚጀመረበት ጊዜ አለመጥፋት እና ለመጨረሻ ደግሞ ማለት የምፈልገው ነገር ሁላችን እዚህ ሀገር ኢሚግራንቶች ነን፣ ጥቁሮች ነን እና እዚህ ሀገር ላይ ኮንፊደንስ ሊያሳጣን የሚችሉ አንዳንድ ነገር ውስጥ ሲኖሩ ይችላሉ። የራስ ህብረተሰብ ራሱ ዲስካሬጅ ሊያደርግ ይችላል። እኔ አንድ ትንሽ ነገር ኦ አበሻኮ ሎየር መሆን አይችልም

አበሻም ትልቅ ደረጃ ላይ የደረሰ ሰው አለ። ስለዚህ እኔ ከነዛ መሀል እሆናለሁ፣ ልጆች የሚሆናሉ እኔ ትልቅ ደረጃ ላይ ደርሳለሁ ብሎ ራስ ላይ በጣም ኮንፊደንስ ያስፈልጋል። በጣም እናመሰግናለን ሰምራ። ተጨማሪ ነገር ወይም ለሰምራ ጥያቄ ካላችሁ? እሺ ተጨማሪ አስተያየት እንቀበልና ወደ እመቤት ደግሞ እና ጥያቄ እንደ ኢትዮጵያ ነታችን ብዙ ብሔር ብሔረሰቦች ት እና ይሄ የወጣቱት ፕሮግራም እሺ እዚህ ጋር መልሼ የሚሄድ አይደለ። ሌላ ከፕሮግራማችን ውጭ ስለሆነ እንዳልኩት፣ እንግዲህ ቪኦኤን ታውቁታላችሁ፣ እናውቀዋለን። እኔ ቪኦኤን ከተቀላቀልኩ ሁለት ዓመት ሁለት ዓመት ነው። እንደናንተው ከእናንተ በፊት ቪኦኤን ሳዳምጠው ነው የቆየሁት። እና ሶስት ቋንቋዎች አሉት፣ ሆርን ኦፍ አፍሪካ ሰርቪስ፣ የምስራቅ አፍሪካ ሰርቪስ ተግሮ፣ ሶስት ቋንቋዎች አሉት፣ አማርኛ፣ ኦሮምኛ እና ትግርኛ ፕሮግራም። እነዚህ ሶስት ቋንቋዎች አማርኛው ለአንድ ሰዓት ኦሮመኛ እና ትግርኛው ለሰላሳ ለሰላሳ ደቂቃ ሲሄድ ነው የቆየው። አሁን ይሄ ወጣቶች ፕሮግራም ሲጀመር ለአማርኛው ሰላሳ ደቂቃ ተጀመረና ኦሮምኛና ትግሬኛ ፕሮግራሞች ላይ ደግሞ የተወሰነ የወጣቶች ፕሮግራም፣ ልክ እኔ እንደገባሁት የወጣቶች ፕሮግራም ይሰራሉ የተባሉ ልጆች ገብተው እየሰሩ ነው አሉ። ከዛ በተጨማሪ ደግሞ አዲሱ ሚዲያ የሚባለው ኒው ሚዲያ የሚባለው የኦንላይን ሚዲያ ነው። አሁን ዌብሳይት ነው፣ ፌስቡክ አለ፣ እነ ትዊተር አለ። በእሱ ደግሞ በስፋት ለመስራት እየሞከረ ነው ያለ ነው እና እንግዲህ በእነዚህ ቋንቋዎች ለማዳረስ ነው ለምሳሌ ዛሬ እንደዚህ ተገናኘን አይደል ነገ ምናልባት ሰምራን በሬዲዮ ላይ አምጥተናት አንድ ኢትዮጵያ ያለ ዩኒቨርሲቲ ውስጥ የምትማር ተማሪ ልታግዝ ልትረዳ ትችላለች እንደዚህ እንደዚህ አድርገሽ ትምህርት ሽንትን ብታደርጊ እዚህ ጋር ወጣት ልጆች አሉ አሁን ይታዩኛል እነዚህ ልጆች እዚህ ጋርም እዚህ ጋርም ታዳጊ ልጆች አሉ እነም ታስሉኝ የጋበዝኳቸው እነሱም እንደዚሁ እናንተም ራሳችሁ አንተም እኔም እና እንዴት አድርገን እናዳርሰው ለማለት ነው ፕሮግራሙን የጀመርነው ይሄ መጀመሪያችን ነው ደግሞ እንቀጥላለን መለስኩኝ? ወይስ ተቀጥል? በኋላ ደግሞ በሰፊው እናውራለን። እሺ ጥያቄ ል እሺ፣ ሳምሬን ማውቃት ሰራተኛ

ስለዚህ በጣም ብዙ መናገር እችላለሁ በዚህ ሳብጀክት ላይ። በተለይ ሀይ ስኩል ጨርሰው ወይ ኮሌጅ ጨርሰው ከኢትዮጵያ ወደ እዚህ የሚመጡ አዳልት የሆኑ ሰዎች ላይ ማድረግ ይጠበቅባቸዋል የሚለው በጣም በአጭው ለማስቀመጥ ሙከራ አደርጋለሁ። እና አሁን ቅድም አምራ ስትናገር የነበረችው አሁን የወላጅ ድጋፍ የሚባለ ነገር እዚህ ጋር ዜሮ ነው የሚሆነው። እንዲያውም ወላጅ አጌነስታችን ሆኖ በእኛ ተቃራኒ ሆኖ የሚቆሙ ብሄሩ ማስቡ ምክንያቱም አሜሪካ በመምጣታችን ብቻ ከኛ የምንጠበቅብን ነገር አለ፣ ብር የምንጠበቅብን አለ፣ ብዙ ነገር አለ። ቤተሰብ እዚ ያለውን ሁኔታ አንደርስታንድ ያደረገ አዳልት ሆኖ ወደዚህ ሀገር የሚመጣ ሰው ትልቅ ፕሬዠር ውስጥ ነው የሚኖ ይህንን አንደርስታንድ ማድረግ መቻል አለብን። እና ፈርስት ቲንግ መናገር የምፈልገው አንድ አዳልት ከኢትዮጵያ ወደዚህ ሲመጣ ወይቨር በህይወት ጎዳና ውስጥ በየትኛውም የህይወት እርከን ላይ የአብርሃም ማስሎ ሀረርኪ ኦፍ ኒድስ ምናልባት ታውቅ ይሆናል። እና በየትኛውም ደረጃ ላይ ቢሆን እዚህ ሀገር ሲመጣ ወደ ቤዚክ ነው የሚወር። ፒፕል ስታርት ወሪ አባውት ስለ ምግብ፣ ስለሚኖሩበት ቦታ በጣም ቤዚክ ቤዚክ ስለሆነ ነገር ነው ሰው መጨነቅ የሚፈልግ የሚጀምረው ማለት ነው።

በባሌም በጎሌ መቶ ሊደርሷል። ስለዚህ ያለውን ነገር ጨርሷል ሰው። ስለዚህ ዋናው የመጀመሪያው ነገር ኔክስት ስቴፕ ላይ ለመግባት ፍላጎቱ ነው። ሪዘርቭ ካለ ጥረት ያደርጋል፣ ቤትዳት ያቃል፣ ሰውን ያናገራል፣ ብዙ ነገር ያደርጋል። ሁለተኛ ዲተርሚኔሽን ወይም ቆራጥነትን የሚባለው ነገር እኛ እንደሌላ ሰው አለን። ላይክ ከዚህ ሀገር ስንመጣ ኮምፒት የምናረገው ቀደም እሷ ስትናገር ነበር። ከቻይና ጋር ኮምፒት እናረጋለን ከአሜሪካውያን ጋር ኮምፒት እናደርጋለን። ከንቅ ከአውሮፓውያን ጋር ኤቭሪ ቤስት ብሪሊያንት ማን የሚባለው በአለም ላይ እዚህ ያለ ከእነዚህ ሁሉ ጋር ነው ኮምፒት የምናደረገው። ኮምፒት ነማድረግ ለማድረግ ደግሞ ይህ ተፋትዳት መልካችንን ባክግራውንዳችንን ሁሉ ነገራችንን ወስዶ ውናቱ ዚ ቤስት ነው። እና የተሻለ ሆን መገኘት አለብን እና ያ ያ ዲተርሚኔሽን ያስፈልገናል።

የራስ ጠንካሪ ውሳኔነት አለው ብዬ ላለው ብዙ ከብዙ ተብሏል። የራስ የቤተሰብ ድጋ ብዙ ነገር ተገብሯል። እኔ ግን የማለ ሁላችንም እዚህ ሀገር ስንመጣ እስፔሻሊ አድገን የመጣን ቻሌንጆች አሉ። ቤተሰብ ልንረዳ ሽ ይሆናል፣ ወይም ራሳችንም እዚህ አመቻችተን መኖር መቻል ይኖርብን ብን ይሆናል። አዎ ግን እስቲ የመጣ ሰው ሀገር ይሄና ና ወይበር ሲቲዝን ሆን አልሆንን ሰው ሀገር ያለ እንደ ሁለተኛ ዜጋ የምንኖር ነው ማለት። ስለዚህ ሁልጊዜ እኔ ተምሬ እኔ እነቴን አስከብሬ መኖር ፈልጋለሁ እና ያሁን ጥቁር አሜሪካኖች ሎንግ ጀነሬሽኖች እዚህ ይኖረዋል። በጣም ሎንግ ጀነሬሽኖች። እስቲ ግን ምንድን የተባለ አፍሪካን አሜሪካን የተባለው የምጠሩት የእኛ ትውልድ ግን ሳየው ትንሽ እንግዲህ እንግሊዝኛ ከቻለ ማንነታችንን የመርሳት ነገር አያለ። ይሄንን እኛነታችንን አለመርሳት ከየት መጣን፣ ማን ሆን፣ የምን ባግራውንዳችን፣ ኢትዮጵያዊ ማለት ትልቅ ማንነት መሆኑ ካረሳ እራሳችንን እንዳሆን አናረ። እኔ ለምሳሌ በግሌ ብትወስዱኝ ልጆች አሉ ግን ብዙ ነገር ወንጃለን፣ ብዙ ልጆች ያስተምራለን፣ ብዙ ነገር ውስጥ ራሴን ፓርቲሲፔት ያደርጋለሁ። አማራለሁ በስነ ጽሁፍ የሎሬት እንትናለ የሎሬት አሁን ደግሞ የራሳችን ተጀመረ እኔ በራሴ ሙቪ

እሽ፣ እናመሰግናለን። ለእናንተ እድል ከመስጠት በፊት አንድ ጊዜ ለተወያዮች ልስጥና የተነሱ ጥያቄዎች፣ ሀሳቦች ስላሉ እንቀጥላለን። ጥያቄ ተጠይቋል። ሰምራ መልሽና ወደ ና ስለስራ ተጠይቄ ነበረ። አንድ ነገር እ እዚህ ሀገር የመጣሁት አራተኛ ክፍል ሆኜ ነው ከቤተሰቦች ጋር እና ኦልሞስት ቤት እናቴ አባቴ፣ ወንድሜ፣ አጎቶች፣ አክስቶች እዚህ ሀገር ነው ያሉት እና ስለዚህ ኢትዮጵያ የምረዳው ቤተሰብ እንደዚህ የማስበው ነገር አልነበረብኝም ማለት ነው። ስለዚህ በዛ ምክንያት ኮሌጅ እየነበርኩኝ ዊኬንድ ለራሴ ለኪስ ገንዘብ ሊኖራ ዊኬንድ ይሰራ ነበር ኮሌጅ እየነበርኩኝ ባችለር የተሰራ ማለት ነው። ከዛ በኋላ ግን ሎስኩል ሲሄድ በሶስት አመት ነው ሎስኩል ከአራት አመት ባችለር በኋላ አንድም ቀን አልሰራሁኝም። ምክንያቱም ትምህርቱ እና የትምህርቱ ብዛት አይፈቅድም እና እድለኛ ስለነበርኩ ሌላ ከኔ የሚጠብቅ ሰው ስላልነበረ፣ ወይም የራሴ የመሰረቱ ቤተሰብ ስላልነበረ ሶስቱን አመት አልሰራሁኝም። ግን ዛሬ የምንናገረው ከራሳችን ኤክስፒሪየንስ ላይ ነው። ሁሉም ሰው የራሱ የሆነ ላይፍ መንገድ አለው። የራሱ ችግር ያለው የራሱ ብዙ አይነት ነገር አለ እና ፎርሙላ የለውም። ሁሉም ሰው ካለው ችግር ወይም ደግሞ የተሻለ ሲቾች ላይ ያለ ሰው አለ። ሁላችን ቴይለር ማድረግ አለብን ሮዳችንን ቤዝ ዳውን አ በግን ህይወታችን ላይ ማለት ነው። እኔ መጨመር የምፈልገው እንግዲህ የሚዲያ ሰው እንደመሆን ይመጠን ይሄ ፕሮግራም እንዴት ቢያደግ ወይስ እንዴት ቢመራት ይሻላል ብለሽ ለጠየቅሽው ጥያቄ መልስ መስጠት ነው የምፈልገው። የኔ አስተያየት ሆኖ እዚህ ክፍል ውስጥ ያለው ማጆሪቲ ሰው የመጀመሪያው ጀነሬሽን ነው። ፈርስት አንድ ኢትዮጵያን ለቆ የወጣ ሰው ነው። ቢ አንድ ሁለት ልጆች ያየሆኝ ነው፣ ምናልባት እዚህ ሀገር ተወልደው ያደጉ ማለት ነው። ግን በሙሉ በብዛት ያለ ነው ፈርስት አንድ ጀነሬሽን ነን፣ እና እኛ ላይ የሚደርሰው ነገር እኛ የምናደርገው ነገር ልጆቻችንን አፌክት ያደርጋል። የእናንተ ፕሮግራም የልጆች የወጣቶች ፕሮግራም ብትሉትም ቢባልም the first generation problem አፌክት ያደርጋል የሚቀጥለውን ጀነሬሽን ማለት ነው። እና እንደ መጀመሪያ ጀነሬሽንነታችን እሱ ወንድሜ እንዳለው ብዙ ነገሮች ውስጥ እናልፋለን እና የኢትዮጵያውያኖች የፈርስት ጀኔሬሽን ችግር ምንድን ነው? ያንንስ እንዴት ነው የምንፈታው? ብለን መሰረታችንን እዛ ላይ ካደረግን የሚቀጥለው ጀኔሬሽን እየታከመ ይሄዳል፣ ከዛም የሚቀጥለው እየታከመ ይሄዳል ማለት ነው። ይሄኛው ጀኔሬሽን ግን ለምሳሌ ከመጣው ሶስት ፐርሰንት ኖ እንግዲህ ስታቲስቲክስ አውቀህ ይሆን ገምተህ አላውቅም ግን የመጣው ሰው ብዙ ይጠፋል የተባለበት ምክንያት ከዚህ የፈርስት ጄኔሬሽን ችግር ስላለ ነው። መስራት ስላለብን፣ መብላት ስላለብን፣ ቤተሰብ መርዳት ስላለብን፣ እኛ ታክሲ እየነዳን ወይም እኛ ደግሞ የሰው ልጅ ቤቢሲት እያደረግን ልጆቻችንን ማስተማር ስላለብን የፈርስት ጄኔሬሽን ችግር ነው እና ያንን የፈርስት ጄኔሬሽን ችግር እንዴት እንደምንቀርፈው ብንወያይ የሚቀጥለውን ጄኔሬሽን እናክማለን ብዬ ነው ማስበው። አመሰግናለሁ። በጣም ኢምፖርታንት ናቸው የሚላቸውን ኢንሾርት እንገራቸው። ከ20 ዓመት በላይ ዩኒቨርሲቲዎች ታስተምር ያለው አምስት ዲግሪ ያለኝ ከኢትዮጵያ ስወጣ 50 ዶላር ብቻ ነው ነበር። ስለዚህ ምናልባት ብዙዎቻችሁ ጉዞቻችሁ ከዛ ጋር እንዴት ማድረግ ትችሉ ይሆናል እና አንዱ ዩ ኖው ሁላችንም ምናልባት የምንስማማበት ዩ ኖው ፋይናንሻሊ ዊክ ሞኒ ኢኒሻሊ ምክንያት አይደለም ላለመማር። ኤቭሪ ኢንቫይሮንመንት የምትኖሩበት ኢንቫይሮንመንት ውስጥ ሪሱርሶች አሉ እነኛ ሪሶርሶች እንዴት አክሴስ እንደምታደርጉ የራሳቸው ስትራቴጂ ዲቫይስ ማድረግ ይችላል። አንድ እኔ ዩኒቨርሲቲ አስተማሪ በመሆን የመጠን ኢትዮጵያን ተማሪዎችን ብዙ ጊዜ ገጥሞኛል። አሁን ኬነ ሶስት ዩኒቨርሲቲ አስተምራለሁ። አንድ ያየው ችግር ምንድነው ኢቭን እንት ነው ኢኒሼቲቭ ኖሯቸው ትምህርት ቤት ገብተው ትምህርታቸውን የጨረሱ ልጆች አንዳንዴ በሙያቸው ስራ አለማግኘት፣ ተመልሶ ታክሲ መንዳት ወይ ድሮ የሰሩ የነበረው ስራ ላይ መመለስ እና ያ ትምህርት ጠቅሟቸው ወደሚቀጥለው ሌቨል በምፕ ሊያደርጋቸው ሲገባ ይሄ ነው። እዛ ጋር የሚቆሙ ደግሞ ሁኔታዎቻቸው። አንዱ ችግር ማየው ምንድን ነው ዘጠና ሶስት ፐርሰንት ስራ የምናገኘው እዚህ ሀገር ትሩ ኔትወርኪንግ ነው። አንዱ ትልቁ የኛ ድክመት ደግሞ ላክኦፍ ኔትወርኪንግ ነው። በደንብ ኔትወርክ አናደርግም። በኮሚኒቲዎች ውስጥ ያሉ ወደ ስራ ሊመሩን የሚችሉ ሰዎች ጋር ኮን በደንብ ኔትወርክ አለ። እነኚህ ሰዎች የት ነው የሚገኙት? ኔትወርክ እናደርግ። በቤተ ክርስቲያን ውስጥ እናገኛቸዋለን። ሌላ ኮሙኒቲ አሶሲኤሽን እናገኛቸዋለን። ጓደኞቻችን ሊሆኑ ይችላሉ፣ ወይንም በሌላ ኢትዮጵያውያን መልክ ልንደርስባቸው እንችላለን። እኔ ዳይሬክት ሌላ ምሳሌ እንደዛ አፕሮች አድርገውኝ ወደ ስራ ነው ያደረስኳችሁ። ብዙ ኢትዮጵያውያን አሉ። እኔ አልቲሜትሊ የኔ እንትን ፍላጎቴ ኢትዮጵያዊ ስለሆነ እነሱን የመርዳት ኢንዳይሬክት ኃላፊነት አለብኝም ብዬ ስለማምን እና ሞር ኢትዮጵያውያን እንደዚህ የኔትወርኪንግ ኢኒሽቲቭ ቢኖረን ሞር ወጣቶች ወደ ስራ ዓለም ሊገቡ ይችላሉ። እነኚህ ደግሞ ሮል ሞዴሎች ናቸው ለሚቀጥሉ ጄኔሬሽን። እነኚህ ደግሞ ኮሚኒቲ ሊደር ናቸው የሚሆኑ ለህዝባችን እና ይሄ ኔትወርኪንግ በኮሚኒቲያችን ሲያሉ ያሉ በጣም ስለሚጎል እሱን አንድ ነገር ማድረግ አለብኝ። ሌላው ደግሞ ትምህርት ቤት መጨረስ አንድ ነገር ነው ግን ያንን የከሪየር እንትን ብሬክ አድርጎ መግባት ደሞ ሌላው እንትን ነው። አሁን አንድ ኤግዛምፕል ሰጣቸው። አንዳንድ ማናገራቸው የኢትዮጵያውያን ለምን ኢንተርንሺፕ አታደርጉም? አንዳንድ ስኬል አንድ ስኪል ዴቨሎፕ እንዳታደርጉ ስላቸው፣ አይ ስራ ትምህርት ከጨረስኩ በኋላ ኤክስፒሪየንስ አገኛለሁ። ኢንተርንሺፑ ወደ ስራ የማር ሀላችሁ ገንዘቡ ጥለ አሁን ኢንተርንሺፑ ሞር ይጠቅመታል። ገንዘቡ ለጊዜው እንትም ብለው ሳክሪፋይስ አድርገውና ኢንተርንሺፑ ሬዚሜ ላይ የሚጻፍ ነገር ይኖራል። እና መመካከር ይሄ ኔትወርክ የራሱ አሁን አንድ የተጀመረ ጀመረ ኢኒሺቲቭ ነበር። ኢትዮጵያን ፕሮፌሽናልስ ምናምን ተብሎ ግን የሚመጣው በሙሉ ዲግሪ ያለው ሰው ነው። ዲግሪ የሌላቸው ሰው እንደዛ አይነት ቦታ መጥተው ሀሳብ ቢቀያየሩ አንዳንድ አይዲያ ሊያገኙበት ይችላል። ጋቢና በጉዞ ውይይት ከአትላንታ በነገው ዕለት ይቀጥላል። ለዛሬ ያለን ጊዜ በዚሁ ተጠናቋል። ሄኖክ በፌስቡክ አዎ አትቪዮ አማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሀሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ። ስናስተናግዳቸው ያመሸነው እኔ መስታወት አራጋው ና ሄኖክ ሰማእግዚአብሔር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።